የኦሮሚያ ክልል ምክር ቤት ሰሞኑን ባካሄደው አስቸኳይ ስብሰባ አቶ ለማ መገርሳን የክልሉ ፕሬዚደንት አድርጎ መርጧል። በኦሮሚያ የተጀመረው ሹም ሽር በፌዴራል መንግስቱ ካቢኔም እንደሚቀጥል ይጠበቃል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው። የተጠበቀው እውን ሆኗል። የተለመደው አሰራር ተግባራዊ ተደርጓል። አቶ ለማ መገርሳ የኦሮሚያ ክልል ፕሬዚዳንት ሆነው የተመረጡት አቶ ሙክታር ከድርን በመተካት ነው። ይህ እንደሚሆን የተገመተው ደግሞ ገና አቶ ሙክታር ከድር ከኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ ሊቀመንበርነታቸው ሲነሱና አቶ ለማ መገረሳ ሲተኳቸው ነበር። እናም በገዢው ፓርቲ የተለመደ አሰራር መሰረት ይህ በክልሉ መንግስት የስልጣን እርከንም ተተግብሯል። የኦሮሚያ ክልል ምክር ቤት ጨፌ ኦሮሚያ በዚሁ ስብሰባው አቶ ኡመር ሁሴንም ምክትል ፕሬዝዳንት፣ የክልሉ ምክትል ፕሬዝዳንት የነበሩትን አቶ እሸቱ ደሴን ደግሞ አፈ ጉባኤ አድርጎ መርጧል። በፌዴራል መንግስቱ ካቢኔም እንደዚሁ የስልጣን ሹምሽርና የኃላፊነት ሽግሽግ እንደሚኖር ይጠበቃል የኢህአዴግ ምክር ቤት ባደረገው ስብሰባ በፓርላማው የመጀመሪያ የስራ ሳምንታት የሚጠበቁ የለውጥ ፕሮግራሞች እንዳሉ አስታውቆ ነበር። ከእነዚህ የለውጥ ተግባራት አንዱም የስልጣን ሹምሽር እንደሚሆን ሲገለጽ ቆይቷል። በቅርቡ መግለጫ የሰጡት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ጌታቸው ረዳም ይህንኑ አረጋግጠዋል። በመንግስት ካቢኔ ላይ ሹምሽር የማድረግ ሀሳብ አለ። ይህ ሽግሽግ ወይም ሹምሽር በሚቀጥሉት ሁለት ሳምንታት ውስጥ እንደሚደረግ ለማድረግ እጠብቃለሁ። ምክንያቱም ያንን በማድረጉ እቅድ ላይ የተደረገ ለውጥ የለም። ጠቅላይ ሚኒስትሩ በካቢኔያቸው ውስጥ ሹምሽር እንደሚያካሂዱ ወይም ሽግሽግ እንደሚያደርጉ ቃል ከገቡ ቆይተዋል። ዓላማውም ግለሰቦችን መለወጥ ሳይሆን የኅብረተሰቡን ጥቅም ለማሟላት የሚሰራ መንግስት ለማዋቀር ነው። አስቀድሜ እንዳልኩት ዝርዝሩ ገና እየተሠራ ነው። ሁሉም ጠቅላይ ሚኒስትሩ አዲሱ ካቢኔያቸውን ይፋ በሚያደርጉበት ጊዜ ይወሰናል። የካቢኔ ሹምሹሩ ሙሉ በሙሉ ወይም ደግሞ በከፊል ይሁን የሚታወቀው እንደዚሁ ጠቅላይ ሚኒስትሩ ሲያሳውቁ ነው። በእርግጠኝነት በሚቀጥሉት ሁለት ወይ ሶስት ሳምንታት የካቢኔ ሹምሽር ይኖራል። የመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት ኃላፊ ሚኒስትር ጌታቸው ረዳ ይህንን የተናገሩት ከሁለት ሳምንታት በፊት በሰጡት መግለጫ ነው። በዚህ የቀናት ስሌት ከተሄደም የካቢኔ ሹምሽሩ በሚቀጥሉት ጥቂት ቀናት እንደሚተገበር መገመት ይቻላል። ተቃዋሚዎች ይህንን የመንግስት እርምጃ የሚመለከቱት በጥርጣሬ ነው። ሹምሽር በማድረግና ሰዎችን በመለዋወጥ ብቻም ለውጥ አይመጣም ባይ ናቸው። በህዝብ የተነሱ ጥያቄዎችን ለመመለስ እየሰራ መሆኑን የሚገልጸው መንግስት በበኩሉ የሚደረገው ሹምሽርም የዚሁ ስራ አካል መሆኑን ጠቁሟል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።